ከትላንት በስቲያ ጀምሮ የቀድሞ የኢትዮጵያ መከላከያ ሚኒስቴር ሚኒስትር አቶ ለማ መገርሳ በአሜሪካ ድምጽ ኦሮምኛ ቋንቋ ላይ ቀርበው መናገራቸውን እና ቀደም ሲል በማህበራዊ መገናኛ ላይ እርሳቸው እንዳሉት ተጠቅሶ የተሰራጨውን ሌላ ወሬ መነሻ አድርገው ስማቸው ያለ አግባብ እየተነሳ መሆኑን በመጥቀስ ማስተባበያ መስጠታቸው በፌስቡክና በትዊተር ከፎቶግራፋቸው ጋር ተዳብሎ በመሰራጨት ላይ ይገኛል። አቶ ለማ መገርሳ ቃለ ምልልስ እንደ ሰጡ ተደርጎ የተሰራጨው ወሬ በስምና በምስል የሚታወቁና በይፋ በሚጠቀሟቸው ገጾች ላይ ጭምር የተሰራጩ ሲሆን፣ በተጨማሪም አድማጮቻችን በስልክና በኢሜል ትክክለኛውን መረጃ እንድንሰጣቸው ጠይቀውናል። ሆኖም አቶ ለማ መገርሳ ለቪኦኤ አፋን ኦሮሞ ምንም አይነት ቃለምልልስ አልሰጡም። የአሜሪካ ድምጽ የአፋን ኦሮሞ ቋንቋ አገልግሎት ዋና አዘጋጅ ነሞ ዳንዲ በጉዳዩ ላይ እና የቋንቋዎች ዘገባ አቀራረብን ጨምሮ ተጨማሪ ምላሽ እንዲሰጠን ጠይቀነዋል። እኔም አንቺም የምናውቀው ጉዳይ ነው። ቃለምልልስ ወይም ሌላ አይነት ፕሮግራም በሚኖርበት ጊዜ ሁሉ ጊዜ በስታፍም ይሁን ሪፖርተሮቻችንም ቢሆን አሳቡ ቀድሞ ነው የሚቀርበው። ኤዲተሮች፣ ማኔጂንግ ኤዲተርስ ሁሉም ያውቁታል። ተጨማሪ ሀሳብ ካለ ይጨመርበታል። ፕሮግራም እያዛል። በዚህ አይነት ነው ቃለ ምልልስ የሚደረገው እና በሌላ በኩል ደግሞ እንዲህ አይነት ቃለ ምልልስ በሚደረግበት ጊዜ ሁሉም ይቀበልና ያስተላልፋል። እንዲህ አይነት ነገር በተለይ የቀድሞ የኢትዮጵያ መከላከያ ሚኒስትር ሚኒስተር እንደ አቶ ለማ መገርሳ አይነት ሰው በሚጠየቁበት ጊዜ ሁሉም ሶስቱም ቋንቋዎች ይተላለፋል እና አሳቡ ማቅረብ ብቻ ሳይሆን እንዲህ አይነት ቃለመጠይቅ በሚደረግበት ጊዜ በጠዋቱ ኤዲቶሪያል ስብሰባችን ላይ ይቀርባል። አሳቡ ፒች ይደረጋል። የጥያቄው ዓላማ ሁሉም ነገር ይገለጻል። በዚህ አይነት ነው የሚደረገው እና በዚህ አኳህን በቪኦኤ አፋን ኦሮሞ በኩል እንኳንስ አቶ ለማን አግኝተው ቃለ ምልስ ማድረግ ይቅርና አሳቡም አልቀረበም። የተደረገም ሙከራ የለም። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩት ተጽዕኖን በተመለከተ ከዚህ ቀደም በአሜሪካ ድምፅ ጋቢና ቪኦኤ በተሰኘው የጋቢና ማጣሪያ ፕሮግራም ላይ በስፋት ስናቀርብ የቆየን ሲሆን ከሚቀጥለው ሳምንት ጀምሮ በመደበኛው የሶስት ሰዓት ፕሮግራማችን የቪኦኤ ማጣሪያ በተሰኘ አዲስ ዝግጅት እንጠብቃችኋለን